በሰሜን ምስራቃዊ ናይጄሪያ ጊዜው የዝናብ ወራት በመሆኑ በግብርና ሙያ የተሰማሩት በራን ከተማ አቅራቢያ የሰፈሩት ጎኒ አባ ማሳቸውን ለቀጣዩ ዘር ለማዘጋጀት እና ጸረ ተባይ መድኃኒት ለመርጨት ወደዚያው ሲያመሩ ነበር ያገኘ ናቸው። ግን የጸጥታው ጉዳይ ስራቸውን ምን ያህል አዳጋች እንዳደረገው ነው አባ የገለጹት። በቦኮ ሀራም ሽብር የተነሳ ራቅ ብለው የሚገኙትን ማሳዎች በጠቅላላ መተው ተገደናል። እርግጥ እዚህ አስተማማኝ ነው፣ ይሁንና ለሁላችን የሚሆን በቂ መሬት የለም። ከብዙ ጊዜ በኋላ ለመጀመሪያ ጊዜ መዝራት የቻሉት የልጆች አባት ጎኒ አባ ባለፈው ዓመት ትልቅ የምግብ እጥረት አጋጥሟቸው እንደነበረ እያስታውሳሉ፣ ቀጣዩ ዓመትም የተሻለ ይሆናል የሚል ብዙም ተስፋ የላቸውም። እና የሚሰበሰበው መህር ብዙም ሩቅ አያስኬደኝም። ሁለት ሚስቶችና ዘጠኝ ልጆች መመገብ አለብኝ። ኑሮን እንደ ነገሩ ለመግፋት ቢያንስ በአመት አርባ ጆንያ ማሽላ ያስፈልገኛል። ሆኖም የኔ መሬት ከዚህ በጣም ርቆ ነው የሚገኘው። እንዲያም ቢሆን ግን አያቴ ይጅን መሬት ስለተወልኝ እኔ እድለኛ ነኝ። እንሪክ ያረና የራን ከተማ ጥበቃ አሁን በናይጄሪያ ጦር ስር ሲሆን የከተማይቱ ነዋሪዎች በአምስት ኪሎ ሜትር ርቀት ላይ ይገኛሉ። በመሆኑም በአባጎኒ ማሳ አቅራቢያ ከሚኖረው ሕዝብ የተውጣጣ በሚገባ ያልታጠቀ ቡድን ነው ለነዋሪዎቹ ጥበቃ የሚያደርገው። በዚህ አካባቢ ሌት ከቀን ጥበቃ እናደርጋለን። የቦኮ ሃራም አባላት ካጋጠሙን እንዋጋቸዋለን። አንፈራም። ሌሊት የሆነ ቦታ መብራት ካየን ወደዛው በመሄድ እናጣራለን። ሰብል ካልተሰበሰበ መዘዙ ምን ሊሆን እንደሚችል በራን ከተማ በግልጽ እየታየ ነው። በዚያ ብዙ ሰዎች በረሃብና ባልተመጣጠነ አመጋገብ እየተሰቃዩ ነው። ሌሎች ደግሞ በቀላሉ ሊፈወሱ በሚችሉ በሽታዎች እየሞቱ ነው። ከዚህ ሌላ ደግሞ በናይጄሪያ የተባበሩት መንግሥታት ድርጅት የሰብአዊ እርዳታ አስተባባሪ መስሪያ ቤት በምህጻሩ የኦቻ ምክትል ኃላፊ ፒተር ሉንበርግ እንደሚሉት በአካባቢው የመኪና መንገዶች ስለሌሉ የእርዳታ ድርጅቶች በእነዚህ የዝናብ ወራት እንደ ልብ መንቀሳቀስ አለመቻላቸው ችግሩን አባብሶታል። ይህ የጸጥታ ቀውስ አሁን የምግብ እጥረት ቀውስ አስከትሏል። ሁኔታው እጅግ አሳሳቢ ነው። በአመቱ በጣም አዳጋጅ የተባለው ወቅት ላይ ነው የምንገኘው ለገበሬዎች በሰኔ ወር በእርዳታ የቀረበው ዘር፣ የማረሻ ቁሳቁስና ማዳበሪያ ጥሩ ሰብል መሰብሰብ እንደሚያስችላቸውና የአካባቢውን ሁኔታ እንደሚያሻሽል ተስፋ አድርገን እየጠበቀን ነው። ይሁንና ብዙዎቹ የአካባቢው ነዋሪዎች ብሩ ሲያወሩ ተስፋ የላቸውም። ናይጀሪያዊው የግብርና ባለሙያ አባ ጋምቦ የናይጀሪያ መንግስት በቂ እርምጃ አልወሰደም ሲሉ ወቅሰው ለገበሬዎቹ ተጨማሪ እርዳታና ምግብ እንዲቀርብ ጠይቀዋል። ሰዎችን ምግብ ሳታቀርብላቸው ዘር ብቻ ከሰጣቸው ዘሩን እንደ ምግብ እንደሚጠቀሙበት የታወቀ ነው። አንድ የተራበንና በቤቱ እንደሱ የተራቡ ሁለት ሚስቶች ና ሰባት ልጆች ያሉትን ሰው የሚዘራው አስር ኪሎ ማሽላ በተሰጠው ማሳውን ረስቶ ማሽላው ተገንፍቶ ለተራቡ ልጆቹ እንዲሰጥ ነው የሚያደርገው። ሰላም እስከሌለ ድረስ ረሃብ እንደማይጠፋ ገበሬው ጎኒ አባ በእርግጠኝነት ይናገራሉ። ብዙዎቹ ጎረቤቶቻቸው በወቅቱ የዝናብ ወራት ማሳቸውን ሊያርሱ አልቻሉም። በመሆኑም ለተጨማሪ አንድ ዓመት በምግብ እርዳታ ላይ ጥገኛ ይሆናሉ። በአንጻራቸው ቢያንስ ለማዳበሪያ መግዣ ትንሽ ገንዘብ ያጠራቀሙት ገበሬው ጎንያባ እንደገና ቤተሰባቸውን ራሳቸው ለመመገብ ቆርጠው ተነስተዋል።